በዓለም አቀፍ ሕግጋቶች መሰረት ተቀናቃኝ ቡድኖች በሚገኙበት ክልል የሚኖሩ ሰዎች ለረሃብ እንዳይጋለጡ ማድረግ የግድ ነው ይላሉ። ጀርመን ጎቲንገን ከተማ የሚገኘው ለተጨቆኑ ሕዝቦች የሚሟገተው ድርጅት ተጠሪ ኡድሪሽ ዲሊዩስ ግን እንዳለመታደል ሆኖ ሱዳንን ከደቡብ ሱዳን ጋር በሚያዋስነው ድንበር አካባቢ ባሉት በደቡብ ኮርዶፋን እና በብሉ ናይል ግዛቶች የሚታየው ነባራዊ ሁኔታ ይህ መሆኑን ዲሊዩስ አስታውቀዋል። በጎርጎሮሳውያኑ 2011 አንድ ዓመተ ምረት በህዝብ ውሳኔ ነጻነቷን ያገኘችው የደቡብ ሱዳን ተዋሳኝ በሆኑት በእነዚሁ ግዛቶች የሚገኙ በመቶ ሺዎች የሚቆጠሩ ነዋሪዎች እንደ ጎርጎሮሳውያኑ ከ2012 ዓ ምት ወዲህ በይፋ ምንም አይነት የሰብአዊ እርዳታ ደርሷቸው አያውቅም። በእነዚህ ሁለት የሱዳን ግዛቶች ለቀጠለው ቀውስ መፍትሄ ለማስገኘት ባለፈው ሳምንት በርሊን፣ ጀርመን ላይ ይፋዊ ያልሆነ የሰላም ድርድር የተካሄደ ሲሆን በድርድሩ የደቡብ ሱዳን ነጻ ውጪ ንቅናቄ ሰሜን በምህጻሩ ኤስፒኤልኤምኤን ዋና ጸሐፊ ያሲር አርመን፣ የሱዳን መንግስት እንዲሁም የአፍሪቃ ህብረት ተወካዮች ተገኝተዋል። ምንም እንኳ የተቀናቃኞቹ ወገኖች ተደራዳሪዎች ለመፍትሄ ፍለጋው ግልጽነት አስፈላጊ መሆኑን ቢናገሩም ውይይቱ ያለምንም ውጤት ነው የተጠናቀቀው። ከዚህ ቀደም ሁለቱ ተቀናቃኝ ወገኖች ለይፋዊ ድርድር አስር ጊዜ ቢገናኙም ሰላም ላይ የሚያደርሳቸው ነጥብ ላይ ግን መድረስ አልቻሉም። ከዚያ በመቀጠል ከአንድ ወር ግድም በፊት አዲስ አበባ ላይ፣ ሰሞኑን ደግሞ በርሊን ላይ ቢደራደሩም ለውጤት ሳይበቁ ቀርተዋል። የበርሊኑ የሰላም ድርድር ውጤታማ ይሆናል የሚል ተስፋ ተጥሎበት እንደነበር ለተጨቆኑ ህዝቦች የሚሟገተው ድርጅት ተጠሪ ቴድሮስ ገልጸዋል። በሲቪል ማህበረሰቡ ላይ የሚደረግ ይህ አይነቱ የሽብር ጥቃት በመፈጸም አማጽያኑ በሚንቀሳቀስባቸው ክልሎች ያሉት ነዋሪዎች መንግስት ወደሚቆጣጠረው ክልሎች እንዲመጡ ለማድረግ የታሰበ ነው። ከጉርጉሮሳውያኑ 2011 ዓም ጀምሮ በደቡባዊ ፌዴራል ኮርዶፋን ግዛትና በብሉ ናይል የሚታየው ጦርነት እንደቀጠለ ነው። በአንድ በኩል እንደ ደቡብ ሱዳን ነጻ አውጪ ንቅናቄ ሰሜን የመሳሰሉ ታጣቂ ተቀናቃኝ ቡድኖች ሲገኙ፣ በሌላ ወገን ደግሞ የሱዳን ጦር ሰራዊትና ለመንግስት ቅርበት ያላቸው አማጽያን ይዋጋሉ። አማጽያኑ ሙስሊሙንና አረብ ዘመሙን የካርቱም ማዕከላዊ መንግስትን አይቀበሉም። ለውጥረቱና ጦርነቱ ከረጅም ጊዜ ወዲህ የሚወዛገቡት የመሬትና ሌሎች የተፈጥሮ ሀብት ክፍፍል ጥያቄዎች በመንስኤነት ይጠቀሳሉ። እንደ ተባበሩት መንግስታት ድርጅት ዘገባ የሱዳን መንግስት ውጥረት በሚታይባቸው ቦታዎች ሁሉ የሰብአዊ እርዳታ ሰጪዎች ወደ ቦታው እንዳይገቡ ያሰናክላል። ለተጨቆኑ ህዝቦች የሚሟገተው ድርጅት ተጠሪ ጀርመናዊው ኦልሪሽ ዴሊዮስ እንደገለጹት የመንግስት ወታደሮች አብያተ ክርስቲያናትን፣ የሐኪም ቤቶችንና የገበያ ቦታዎችን በቦምብ ይደበድባሉ። ይህን ይፋዊ ያልሆነ ውይይት ወደ ይፋዊ የድርድር ሂደት የማራመድ ተስፋ አድሮ ነበር። የሚያሳዝነው ግን እነዚህ ግምቶችና ተስፋዎች ይህ ደግሞ ውዝግብ በበዛባቸው አካባቢዎች ለሚኖሩ ሰዎች መሪር ገሃድ ሆነዋል። የሱዳን መንግስት ፍላጎት ለቁጥጥር እንዲያመቸውም የእርዳታ ቁሳቁሶችን በራሱ ክልል እንዲያልፍ ነው የሚፈልገው። ምክንያቱም ከእርዳታ ቁሳቁስ ጋር የጦር መሳሪያ ያልፋል የሚ ሚል ስጋት ስላለው ነው። ከጉርጉሩሳውያኑ 993 ዓ ም ጀምሮ ስልጣን ላይ የሚገኙት ፕሬዚዳንት አልበሽር መንግስታቸው በዓለም አቀፍ ደረጃ ከፍተኛ ትችትና ወቀሳ ውስጥ እንደሆነ ይታወቃል። ዓለም አቀፉ የጦር ወንጀለኞች ተመልካች ፍርድ ቤትም አልበሽር በዳርፎሩ ቀውስ በዘር ማጥፋት በሰብአዊ ፍጡር ላይ በፈጸሙት ወንጀልና በጦር ወንጀል የእስር ማዘዣ አስተላልፎ በቁጥጥር ለመዋል ጥረቱን እንደቀጠለ መሆኑ ይታወቃል። የሱዳን ውዝግብን ለማብቃት የአፍሪቃ ህብረት የጀመረውን ጥረት ማለት የሚደግፈው የጀርመን መንግስት ተቀናቃኝ ቡድኖች የሚደራደሩበትን ሁኔታ ለማመቻቸትና ውጤታማ ለማድረግ የሚያስፈልጉ አንዳንድ ቴክኒካዊ የምክር ግዛዎችን እንደሚያደርግ የውጭ ጉዳይ ሚኒስቴር አስታውቋል።